ከማህበረሰብ ለማህበረሰብ ሼህ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። እንደሚታወቀው በኢትዮጵያ በቅርቡ ጦርነት ይፋ ሆኗል። ያም ጦርነት የእርስ በርስ ጦርነት ሳይሆን በአንድ የፖለቲካ ድርጅት ላይ የተደረገ ጦርነት እንደሆነ ከመንግስት በኩል እየተገለጸ ነው ያለውና በሀገራችን የሚታዩት አለመግባባቶችና ጦርነት ሲታይ በውጭ ሀገር የሚገኘውን የህብረተሰብ ክፍል እንዴት ሊጎዳው ይችላል? እርስዎ የሃይማኖት አባት ኖትና ና ይህንን እንዴት ያውታል? አመሰግናለሁ። ማርታ እንዴት ነች? ሰላም ናችሁ? ይሄ እንዴት ይጎዳል ማለት በጣም ጥሩ ነው። ሁላችን በጠዋት ስንነሳው ጆሯችን ስለ ኢትዮጵያ ነው እንጂ ስለ አውስትራሊያ አይደለም። ምክንያቱም በጣም አሳሳቢ ጊዜ ላይ ነን ያለን፣ ለውጥ ላይ ነው። ይሄ ለውጥ ከተቀለበሰው ሀገራችን ትጠፋለች በሚል ነው። ከሀገር መውጣት ማለት ከእናት እንደ ማውጣት ልጅ ከእናት ሲወጣ እናቷን ይረሳል ማለት አይደለም። የደረሰበት ቦታው ለፍቶ ሰርቶ እናቱን ለማስደሰት ይሞክራል እንጂ እናቱን አይረሳም። ሀገር ማለት እንደዛ ነው። በሃይማኖታችንም እንደዛ ነው። እኛ የምናውቀው በሃይማኖታችን መሰረት ከሁሉ አብልጦ ሰው ማተኮር ያለበት ማሰብ ያለበት ለሀገሩ ነው። ሞራሊም ይጎዳናል፣ ፋይናንሻሊም ይጎዳናል፣ ሀሳብም ይሆናል። በጣም እንትና ስትሬስ የሚሰጠን ነገር ነው። ስለዚህ በቀላሉ የምናየው ነገር አይደለም። በከባዱ የምናየ ነገር ነው። ሀሳባችን ማድረግ የምንችል በሙሉ ወደዛው ነው። ስለዚህ ይሄን ያህል ተጽዕኖ አድርጎብናል። እርስዎ የሃይማኖት አባትም ኖት፣ እንዲሁም ደግሞ እዚህ አውስትራሊያ ውስጥ የሚገኙት የህብረተሰብ ክፍል አካል ኖት። እንዳንዱ እንደ ኢትዮጵያዊ አውስትራሊያዊ፣ በውጭ ያለው ህብረተሰብ እንዲህ አይነት ችግሮች በሚኖሩ ሰአት እንደ ህብረተሰብ ማድረግ ይጠበቃል፣ ህብረተሰቡን ምን ማድረግ ይጠበቅበታል ብለው ይመክራሉ? እንግዲህ በተቻለን መጠን አሁን ምሳሌ ሚስሊድ የተደረገው ግሩፕ ካለ እነዚህም መከረን ይሄ ነገር ትክክል አይደለም፣ ትክክለኛው ፎር ኤግዛምፕል መንግስት የያዘ አቋም ትክክል መሆኑን ማስረዳት ግዴታችን ነው። በተቻለን መጠን ደግሞ መርዳት የምንችለው ፋይናንሻሊም ሆነ ሞራሊም ሆነ ሀገር ላይ ያሉት ሰዎች መርዳት ግዴታችን ነው። አሁን እርስ በርስም ደግሞ በዚህም የተጎዱ አሉ እዚሁም ውስጥ ሞራሊም በብዛት የተወዱ ሰዎች አሉ። እነዚህም ሄልብ ማድረግ መተባበር ስለዚህ፣ ዲስካዝ አርጎ ምን ምርጫ አማራጭ አለን? ምን ማድረግ አለብን? ሀዊ፣ ሰፖርት እንደ ትክክለኛ የሆነ ግሩፑ እንዴት ሰፖርት ማድረግ አለብኝ ብሎ መተባበር ግዴታ ነው። እንደሚታወቀው እርስዎ በአብዛኛው የሚያገለግሉት ከኢትዮጵያ የመጣውን የህብረተሰብ ክፍል ብቻ ሳይሆን ከተለያዩ በጦርነት ከተጎዱ አገራት የመጡ የእስልምና እምነት ተከታዮችን ሁሉ ነው። ለምሳሌ እንደ እነ አፍጋኒስታን፣ ፓኪስታን፣ ከኢራቅም፣ ኢራን፣ ቦዝኒያ አካባቢ ያሉ የእስልምና እምነት ተከታዮችንም ያገለግላሉና እንደ ሃይማኖት አባትነቶ ከዚህ ከጦርነት አካባቢ የሚመጡ የህብረተሰብ ክፍሎች ብዙ ጊዜ የሚያዩት ነገር ምንድን ነው? በእለት ተእለት ህይወታቸው ላይ አገራቸው ውስጥ የሚከሰተው ሁኔታ የሚከሰትባቸው የአይምሮ ጭንቀት ሊሆን ይችላል። ምን ይመስላል? ያንንስ በመርዳት ደረጃ በማገዝ ደረጃ የሃይማኖት መሪዎች ኃላፊነታቸው ምንድን ነው? ከልምዶ በመነሳት ኢትዮጵያውያንስ ማንኛውም ኢትዮጵያ ውስጥ የሚደረገው ነገር በአይምሯቸው ላይ የሚፈጥርባቸው ችግር ይኖራልና እንደ ሃይማኖት መሪ ምን ይመክራሉ? እንዲህ አይነት ችግር ሲከሰት ምን ማድረግ አለባቸው ብለው ይገምታሉ? እንግዲህ አሁን እንደተናገር ከተለያዩ ሀገር ሀገራት የመጡ ሰዎች አሉ። የተለያዩ ችግር የደረሰባቸው ሰዎች አሉ። የአእምሮ ጭንቀትም ያለባቸው ኢኮኖሚክሊ የተወደመ አለ ቤተሰብ ፎር ኤግዛምፕል ልክ ሀገራችን ላይ እንደሚገኝ ማለት ነው። እኛ በተቻለኝ መጠን ሰፖርት ማድረግ የምንችል አድቫይስ በማድረግ የታመመውን መስጊድ ድረስ አምጥተን ጸሎት እያደረግነላቸው ስፕሪቹዋሊ ሞራላቸውን ከፍ እንድል በተቻላቸው መጠን ያለፈውን ረስቶ አዲስ ቻፕተር እንዲጀምሩ ላይፋቸውን በማድረግ በተቻለ መጠን እርዳታ እንሰጣቸዋለን። ለኢትዮጵያኖቹ የምንልም ይሄ ነው። በተቻለ መጠን አሁን ባለው ሁኔታውን ተቀብለን ቼንጅ ማድረግ እንዴት እንደምንችል ትራይ ማድረግ ነው እንጂ ያለፈው ላይ ኮንሰንትሬት ማድረግ ወይም ማሰብ የለብኝም። እና ይሄ ነው እንግዲህ። በብዛት ግን በተቻለ መጠን ደግሞ ከዛ በጣም የተጎዱ ሰዎች ካሉ መስጊድ እናመጣቸው እና ከዛው ጸሎት እናደርግባቸዋለን ከዛው ሪሊፍ ያገኛሉ በብዛት። በመጨረሻ የኢትዮጵያ መጻኢ እድል ወይም ደግሞ የኢትዮጵያ ተስፋ ምን ይመስላል? ለውጥ ከተከናወነ ኢትዮጵያ ውስጥ ሁለት ዓመት ሆኖታል። የለውጡ የመጀመሪያው ዓመት ላይና አሁን ያለው ሁኔታ ትንሽ የመሰላቸትም ይሁን ተስፋ የመቁረጥም አይነት ነገሮች አሉና ተስፋዋ አሁንስ፣ የኢትዮጵያ ተስፋ ምን ይመስላል? በእርግጥስ ተስፋ የምንቆርጥበት ደረጃ ላይ ነው ወይ ያለ ነው። በአገር ደረጃ ኢትዮጵያ ውስጥ ያሉት የዘር ወይም ደግሞ የእርስ በርስ አለመግባባቶች ተስፋ የሚያስቆርጥ ደረጃ ደርሰናል ወይ? የኢትዮጵያ ተስፋ ምን ይመስላል? እኔ እንግዲህ ኮሜንት የሚያደርገው አኮርዲንግ በእስልምና በኩል እንዴት እንደምናየው ነው። በሀገር ደረጃም ሆነ እኛው በቁርአናችን ያለው ነቨ ኤቨ ጊቭ አብ ነው ወላ ተቅነጡ ነው ሆብሊስ እንዳትሆኑ ብሎናል። አላሁ ሱብሓነሁ ወተዓላ ሁል ጊዜ ተስፋ ማድረግ አለበት። ኢትዮጵያ ላይ ያለው የስ ብዙ ነገር ደመጅ ሆነናል። የሌላ ሀገር ሰዎች ውስጥ በሰላም እየኖርን ሀገራችን ላይ እርስ በርስ አንድ ላይ መኖር ያለመቻሉም በዘር በምናምን መገዳደል ይሄ መኖር አልነበረበትም። አሁን ሆኗል። ይሄም ደግሞ የተገኘው የኢትዮጵያ ሕዝብ እርስ በርስ ጣልቶ አይደለም። የራሳቸውን በሌላው በእኛ ደም የሚነግዱት ወይም በእኛ ደም መኖር የሚፈልጉ ሰዎች የራሳቸው የናሽናል ኢንትረስቱን ትቶ የራሳቸውን ጥቅም ብቻ በማያት የተበላሸ ነው። ስለዚህ አሁን ማጆሪቲ ኦፍ ኢትዮጵያንስ ሊደርሺፕ ላይ ያሉ ከሆነ ያን ይሄን ነገር የሚፈልግ የለም። ስለዚህ ወላ ትፍስዱ ፊል አርድ መሬት ላይ አታበላሹ፣ መጥፎ አትስሩ ብሎናል አላሁ ስብሀነ ወተሀላ። ይሄ እየተሰራ ነበረ። ይሄ ለመከላከል ደግሞ መንግስት አሁን የህግ በላይነት ለማስጠበቅ ቆርጦ የተነሳ ነው። ይሄ ተስፋ ይሰጠናል። ሆብሊስ አንሆንም። በቁርአናችን ያለው ደግሞ የሚያበላሹ ሰዎቹ ወደ ትክክለኛ መንገድ እስከሚመለሱ ድረስ እነሱን መጥቃት አለባቸው። እና ሊደርሽፕ ያለው ደግሞ ወኩሉ ራይ መስኡሉ ነራየት ይሄ ብሎ ነብዩ መሐመድ አለይሂ ሰላቱ ወሰላም ነግሮናል። ሊደርሽፕ ላይ ያሉትን ተጠያቂ ናቸው የተበላሸው ማስተካከል። ስለዚህ እኛ ተስፋ እንቆርጥም። ኢትዮጵያ ሁል ጊዜ ያለ ችግር ያሳለፈች ጊዜ የለም። ስለዚህ አሁንም ይሄ ችግር አልፎ ወደ ብርሃን እንወጣለን። ህዝባችን ተስፋ መቁረጥ የለበትም እና ያበላሸውን ቅጣቱን መውሰድ አለበት ያለውም ደግሞ ተባብረን መስራት ግዴታችን ነው። ኔቨ ኤቨ ጊቭ አፕ። ኢትዮጵያ እግዚአብሔር አላህ ይጠብቃታል፣ ድሮም ጠብቋታል፣ አሁንም ይጠብቋታል፣ ለወደፊትም ይጠብቃታል። ተስፋ መቁረጥ የለብንም። አሁን ያለው ሁኔታው ቢያሳዝንም ደግሞ ብርሃን ወደ ብርሃን እየሄድን ነው። ስለዚህ ወደ ኋላ መመለስ ያለበትም ጠንክሮ ሁሉም ተባብሮ መጥፎ መስራት የሚፈልጉ ሰዎች ማስተካከል ግዴታችን ብዬ በዚህ አምናለሁ። ምንም እንኳን ተስፋ የሌለ ቢመስልም እኛ ኢትዮጵያውያን በምንም አይነት ተስፋ አንቆርጥም። ተስፋ ይመጣል እያሉን ያሉት ሼህ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ ስለነበረን ጊዜ አመሰግናለሁኝ። እኔም አመሰግናለሁ። ኢትዮጵያን አላህ ይጠብቃት፣ አላህ ይባርካት፣ ህዝቡንም አላህ ሰላም ያርገው። ለወደፊትም ቶሎ ብሎ አላህ ብርሃኑን ያምጣልን። ይሄ ምኞታችን ነው፣ ጸሎታችን ነው። የመውሊዱን ጊዜ ነው፣ ጸሎት በየቦታ እየተደረገ ነው። አብሽሩ ኢትዮጵያ ምን መትሆንም እኛንን የሆነ ነገር የምንሆን ከሆነ እንጂ ኢትዮጵያ አጠፋም ፎር ኤቨር የተባረከች ሀገር ነች። የኛ ጸሎት ነው። እንሻአላህ አብሽሩ፣ ምንም ችግር ነው። አመሰግዳለሁ እኔም። ለኤስፔስ ራዲዮ ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።